የ2014 ዓ.ም የ12ተኛ ክፍል ፈተናን አስመልክቶ በነበሩ ችግሮችና አጠቃላይ በትምህርት ጥራት ማሽቆልቆል ዙሪያ ከትምህርት ባለድርሻ አካላት ጋር ሰሞኑን በባህር ዳር ከተማ ውይይት ተካሂዷል። በዘንድሮው የ12ኛ ክፍል የማህበራዊ ፈተና በአንዳንድ የአማራ ክልል ዩኒቨርሲቲዎች የተፈተኑ ተማሪዎች ያሳዩት ያልተገባ ተግባር የትምህርቱ ስርዓት የደረሰበትን ውድቀት የሚያሳይ እንደሆነ ምሁራን ተናግረዋል። የተከሰተው ክስተት አሳፋሪ ቢሆንም ይፋ መውጣቱ በችግሩ ዙሪያ ተነጋግሮ መፍትሄ ለማምጣት ያግዛል ሲሉ የባህር ዳር ዩኒቨርሲቲ መምህር ፕሮፌሰር አለማየሁ ቢሻው አመልክተዋል። አሁን ችግሩ ፈጥ ወጥቶ ልጆቻችን ለመፈተን ፍላጎት እስከማጣት ድረስ ያየ ነው እና ይህንን እንደ ጥሩ አጋጣሚ ተጠቅመን ለመንደርደር ነው መውሰድ ያለብን። ይሄ ባይሆን ኖሮ ሁሉም ያገባኛል የሚል አካል ለትምህርቱ መስጠት የሚገባውን ላይሰጥ ይችል ነበር እና ይሄ እንደ ጥሩ አጋጣሚ መቁሰዱ የበለጠ ለእኔ ጠቀሜታ፣ ልጆቻችን በምን ደረጃ ላይ ነው ያሉት? ትምህርት እንዴት ያዩታል? ለትምህርት የሰጡት ትኩረት ምን ያህል ነው? ከነሱ የሚጠበቀውን ኃላፊነት ለመወጣት ያላቸውን ዝግጁነት አሳይቷል ን ከዚህ በኋላ ምንናደርግለ እናርግ ለሚለው እንግዲህ በጋራ ተዋይቶ መፍትሄ መስጠት የግድ የውል በልሽ አካላት አጠቃላይ ለትምህርት ጥራት መውደቅ በርካታ ምክንያቶች ቢኖሩም የነበረው የትምህርት ፖሊሲ ዋናው ተጠቃሽ እንደሆነም ፕሮፌሰር አለማየሁ ተናግረዋል። ከአንደኛ እስከ አራተኛ ክፍል ተማሪዎች ያለምንም መውደቅ እንዲያልፉ ሲደረግ መውደቅ ከሌለ ለትምህርት የሚሰጡት አእምሯዊ ትኩረት ለትምህርት የሚሰጡት የሚያፈሱት አእምሯዊ ኢነርጂ ያንሳል ማለት ያ ማለት ትምህርት ጥራትን ብቻ ለ የሚጎዳው አጠቃላይ የተማሪዎችን ስብዕና ነው። በስራ ላይ ያላቸውን ፍቅር፣ በሀገር ያላቸውን ፍቅር፣ ለባህልና ለወጋቸው ያላቸውን ፍቅር ሁሉ ነው የሚነዳው እና መጀመሪያ ደረጃ ትምህርት ላይ የምንሰጠው ዋጋ ነው እንግዲህ በትምህርት ጥራት ላይ አጠቃላይ ኋላ ውጤት የሚያስከትለው የአማራ ክልል ዩኒቨርሲቲዎች ፎረም ሰብሳቢ ዶክተር ታፈረ መላኩ ደግሞ ለትምህርት ስርዓቱ ብልሽት የፖለቲካ ጣልቃ ገብነትና መንደርተኝነት በመስፈኑ ነው ይላሉ። ትምህርትም ወይም ፈተና የምንለው ነገር በየትኛውም ሀገር ፖለቲካ ሆኖ ያውቅ? በተለይ ፈተና ማለት ብሔር ሆኖ ያውቅ? በእኛ ግን የፖለቲካው ብልሽት ሂዶ ሄዶ ፈተናዎችን ሁሉ የፖለቲካና የብሔር መልክ ሰጣቸው። ከዛም አልፎ ደግሞ ወረድ ሲል ደግሞ የእኔ ተማሪዎች የሚል ወንዜነትም ሁሉ ተላበሰው። ስለዚህ የእኛ ተማሪዎች፣ የእኛ ክልል ተማሪዎች ብዙ ቢያልፉ እንዲህ የሚል ስሜት በጣም አደገኛ የሆነ ተመልሶ ያንን ማህበረሰብ፣ ያንን ክልል፣ ሀገርንም እንደ ሀገር የሚበላ ማለት ነው። ምክንያቱም በደቦ ፈተና ተሰርቶ መልካም ትውልድ ሊፈጠር አይችልም። በደቦ እየሰራህ መልካም ማህበረሰብ መፍጠር ሊሰራ አይቻልም። አመራሩ ጨምሮ የተጋራበት በጣም በሚያሳዝን መንገድ በየትኛውም በአፍሪካ የምንበለውም በፍጽሞ የሌለ በእኛ ሀገር የተከሰተና በጣም አሳፋሪና ነውር የሆነ ነገር ያ ነው መንስኤው ብዬ ነው የማስበው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ማተብ ታፈረ በበኩላቸው በትምህርት ዘርፉ ለተከሰቱ ውድቀቶች ከወላጆች ጀምሮ ሁሉም ባለድርሻ አካላት ተጠያቂ መሆናቸውን ጠቁመዋል። በተለይ አንዳንድ መምህራንና የትምህርት አመራሮች በሌሎች ስራዎች መጠመድ ለትምህርቱ የተሰጠውን ትኩረት ወደ ኋላ ጎትቶታል ነው ያሉት። በጥናት ያወረቀው ሆኖ ግን መምህራን ወደ አንዳንድ ጉዳዮች ተሰባክተዋል የሚባሉ ማለ ይህ ሁሉን ማለት ነው። ተጓዳኝ ስራዎች የሚሰራ መምህራን እጅግ በስተዋል የሚባል ነገር ለጆሮ የማይመች ነገሮች ሊወጡ ናቸው። እርሳና ጥና ሱፐርቫይዘሮች ሳይቀር ከትምህርት ስራቸው ውጭ በሁሉ ጉዳዮች ላይ ተሰባክተዋል የሚባል ግጀሞች አሉ። በዘርፉ ያለውን ጥራት ለመሻሻል ተመራቂ የዩኒቨርሲቲ ተማሪዎች የበቃት ማረጋገጫ ፈተና ከዚህ ዓመት ጀምሮ ለመስጠት ዝግጅት እየተደረገ መሆኑን ደግሞ ከትምህርት ሚኒስቴር የተወከሉት አቶ ጌታቸው ተፈራ ተናግረዋል። ትልቅ እርምጃ ነው ብየመወስደ የዩኒቨርሲቲ ዲግሪ የሚሰጠው ኤግዚት ኤግዛም ከተፈተነ በኋላ ነው። ይሄ ለሁሉም መልእክት ነው የሚሰጠው። እንግዲህ እዚያ ላይ ሲወርቅ የሚወርቀው ተማሪ ብቻ አይደለም፣ ተቋሙ ጭምር ነው የሚወርቀው፣ መምህሩ ነው የሚወርቀው። ስለዚህ ሁሉንም የሚነካካ ትልቅ ኢኒሽቲቭ ነው። ይሄ ዘንድሮ ይጀምራል ተብሎ ስራ እየተሰራ ነው ያለ። ስለዚህ አንድ ተማሪ ጂኦግራፊ ዲግሪ የሚያገኘው ያስተማረው መምህር በፈተነው ውጤት ብቻ አይደለም፣ ገለልተኛ የሆነ አካል ፈትኖት ለዚያ የተቀመጠው የእውቀት የክህሎት እና የአመለካከት መለኪያዎች አሉ። እነኛን ማሞላቱ ተረጋግጦ ነው ዲግሪው የሚሰጠው። እየገፉ ማሳለፍ ለተማሪውም ለአስተማሪውም የሚያዋጣ ጉዳይ አይደለም። በአማራ ክልል ከሚገኙ ትምህርት ቤቶች መካከል ከ85 ከመቶ በላይ የሚሆኑት ከደረጃ በታች መሆናቸው ለትምህርት ጥራት ማሽቆልቆል ሌላው ምክንያት እንደሆነ የክልሉ ትምህርት ቢሮ መረጃ ያመለክታል። ዓለም ነው መኮንን፣ ለዶች ቤሌ ራዲዮ ባህር ዳር